በኢትዮጵያ ለስድስት ወራት ከዛሬ ጀምሮ ተፈጻሚ የሚሆን የአስቸኳይ ጊዜ አዋጅ ታውጀዋል። ማምሻውን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉና የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ለአገር ውስጥ መገናኛ ብዙሀን በሰጡት የጋራ መግለጫ አዋጁ ከዛሬ ጀምሮ ተፈጻሚ ይሆናል ነው ያሉት። ለህዝብ ተወካዮች ምክር ቤት መላኩንና በሚቀጥሉት አርባ ስምንት ሰዓታት ውስጥም ይጸድቃል ተብሎ እንደሚጠበቅ ተገልጸዋል። ለዝርዝሩ ጽዮን ግርማ የሀገር ህልውናና ሉዓላዊነት ላይ የተደቀነን አደጋ ለመከላከል በሚል ርዕስ በአዋጅ ቁጥር አምስት እዝባር ሁለት ሺ አስራ አራት የወጣው ድንጋጌ የአስቸኳይ ጊዜ አዋጅ መምሪያ እዙ የሀገርን ህልውናና ሉዓላዊነት እንዲሁም የሰላማዊ ዜጎችን ደህንነት ለመጠበቅ አስፈላጊ ነው ብሎ ሲያምን በየትኛውም የሀገሪቱ ክፍል መከላከያ ኃይልን ወይም የትኛውንም ሌላ የጸጥታ አካል በማሰማራት ሰላምና ጸጥታ እንዲያስከብሩ ትዕዛዝ ሊሰጥ ይችላል ይላል። የዚህን አዋጅ መጽደቅ አስመልክቶ መግለጫ የሰጡት የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አዋጁ ከዛሬ ጀምሮ ተግባራዊ ይሆናል ብለዋል። አዋጁ በሚቀጥሉት 48 ሰዓታት ውስጥ በህዝብ ተወካዮች ምክር ቤት ለህዝብ ተወካዮች ምክር ቤት ቀርቦ በምክር ቤቱ ይጸድቃል ተብሎ ይጠበቃል። ነገር ግን ከዛም ቀደም ብሎ ዛሬ በሚኒስትሮች ምክር ቤት ከጸደቀበት ጊዜ ጀምሮ ተፈጻሚ ይሆናል ማለት ነው። ዶክተር ጢሞቴዎስ የአዋጁ ዓላማ ነው ያሉትን እንደሚከተለው አስረድተዋል። አሁን ባለንበት ነባራዊ ሁኔታ ውስጥ ከፍተኛ የሆነ አደጋ በሀገር ህልውና ላይ፣ በሀገር ሉዓላዊነት ላይ፣ በሀገር የግዛት አንድነት ላይ ተደቅኗል። ይህ አደጋ መደበኛ በሆነው የህግ ማስከበር ስርዓትና አካሄድ ብቻ በበቂ ሁኔታ ምላሽ ሊሰጥ ቻል በበቂ ሁኔታ ልንቆጣጠረው የምንችል ባለመሆኑ ጠንከር ባለ በተደራጀ ሁኔታ የጸጥታና የደህንነት ተቋማት እንዲሁም ዜጎችን በመተባበርና በመቀናጀት የተደቀነውን አደጋ ለመቀልበስ ይችሉ ዘንድ ምቹ የሁኔታ ለመፍጠርና የሕግ ማዕቀፍ ቢኖር ለማድረግ የጸደቀ አዋጅ ነው። በዛሬው ዕለት የጸደቀው ይህ አዋጅ የአስቸኳይ ጊዜ መምሪያ እዝ እንደሚቋቋም ደንግጓል። ዶክተር ጌዲዮን ያስረዳሉ የአስቸኳይ ጊዜ አዋጁን የማስፈጸም ስልጣን የተሰጠው የአስቸኳይ ጊዜ አዋጁን አፈጻጸም በበላይነት የሚመራ የሚከታተል ተግባራዊ የሚያደርግ አስፈላጊ የሆኑ መመሪያዎችን የሚያወጣ የአስቸኳይ ጊዜ አዋጅ መምሪያ እዝ ያቋቁማል። የአስቸኳይ ጊዜ አዋጅ መምሪያ እዙ በኢፌድሪ ጦር ኃይሎች ጠቅላይ ታማዦር ሹም የሚመራ ይሆናል። ተጠሪነቱ ደግሞ ለጠቅላይ ሚኒስትሩ ይሆናል። ዶክተር ጌዲዮን እዙ መውሰድ የሚችላቸውን ኃላፊነቶች ዘርዝረዋል። አንደኛ፣ ይህዝ በየተኛውም የሀገሪቱ ክፍል መከላከያ ኃይልን ወይም የተኛውንም ሌላ የጸጥታ አካል የክልልም ሆነ የፌዴራል በማሰማራት ሰላምና ጸጥታ እንዲያስከብሩ ትዕዛዝ መስጠት ይችላል። በተጨማሪም ይህዝ እድሜያቸው ለወታደራዊ አገልግሎት የደረሱና የጦር መሳሪያ የታጠቁ ዜጎች ወታደራዊ ስልጠና እንዲወስዱ ወታደራዊ ግዳጅ እንዲቀበሉ ሊያዝ ይችላል። ይህንን ትዕዛዝ ደግሞ በተለያየ ምክንያት ተግባራዊ ለማድረግ የማይችሉ ከሆነ ደግሞ በአማራጭ ትጥቃቸውን ለመንግስት ጊዜያዊነት እንዲያስረክቡ ሊያዝ ይችላል። በተጨማሪም የአስቸኳይ ጊዜ አዋጅ መምሪያ እዙ በመላው ሀገሪቱም ይሁን በከፊል በተወሰኑ በተመረጡ ቦታዎች በተለይም በከተማዎች አካባቢ የሰዓት እላፊ ገደብ መወሰንና ተፈጻሚ ማድረግ ይችላል። በተጨማሪም ማንኛውም የህዝብ የመገናኛና የህዝብ መጓጓዣ ዘዴዎች እንዲዘጉ ወይም እንዲቋረጡ ሊያደርግ ይችላል። በተጨማሪ ይህ ህዝብ ከሽብር ቡድኖች ጋር ይተባበራል ብሎ ምክንያታዊ በሆነ መልኩ የተጠረጠረ ማንኛውም ሰው ያለ ፍርድ ቤት ትዕዛዝ በቁጥጥር ስር እንዲውል ለማድረግ አዋጁ ተፈጻሚ በሚሆንበት ጊዜ ሁሉ ተይዞ እንዲቆይ ሊያደርግ ወይም በመደበኛው ህግ ተጠያቂ እንዲሆን ሊያደርግ ይችላል። በተጨማሪም ያለ ፈቃድ ማንኛውንም የአደባባይ ስብሰባ ወይም ሰላማዊ ሰልፍ ማድረግ መከልከሉን፣ ያለ እውቅናና ፈቃድ ማናቸውንም የጦር መሳሪያ ይዞ መንቀሳቀስ መከልከሉን፣ በከተሞች አካባቢ የነዋሪ መታወቂያ፣ የመንጃ ፈቃድ፣ የሰራተኛ መታወቂያ፣ ፓስፖርት፣ ወይም ከነዚህ ጋር ተመጣጣኝ የሆነ መታወቂያ ሳይዙ መንቀሳቀስ የተከለከለ መሆኑን ደንግጓል ዶክተር ጌዲዮን ያስረዳሉ። በተጨማሪ ከሽቡር ቡድኖች ጋር ይተባበራል ብሎ ምክንያታዊ በሆነ መንገድ የጠረጠረው ምክንያታዊ በሆነ መልክ የጠረጠረውን ማንኛውንም ሰው ወይም ድርጅት ንብረት፣ ሆነ ቤት፣ ሕንፃ፣ መጓጓዣ፣ ግቢ ያለ መበርበሪያ ፈቃድ ሳያስፈልገው መበርበር፣ ማንኛውንም ሰው ማስቆም፣ ማንነቱን መጠየቅ፣ መፈተሽ፣ ብርበራ ማካሄድ፣ በብርበራ የተገኘ መሳሪያም ካለ መውረስ ይችላል ያለ ፍቃድ የተገኘን መሳሪያ በተጨማሪ ይህ እዝ ለተወሰነ ጊዜ መንገዶችን አገልግሎት መስጫ ተቋማትን ለመዝጋት እንዲሁም ሰዎች ለጊዜው በተወሰነ ቦታ እንዲቆዩ ወደ ተወሰነ አካባቢ እንዳይገቡ ወይም ከተወሰነ አካባቢ እንዲለቁ ማዘዝ ወይም መመሪያ መስጠት ይችላል ስልጣንን አላግባም መጠቀም ምክንያታዊ የሆነ ጥርጣሬ ሳይኖር ሆን ብሎ ዜጎችን ማሰር ወይም መሰል እርምጃ መውሰድ የተከለከለ ነው ብለዋል። አዋጁ በተጨማሪም በአዋጁ በተሸፈኑ ጉዳዮች ላይ የአስቸኳይ ጊዜ አዋጁ እስኪጠናቀቅ ድረስ የትኛውም የዳኝነት አካል ስልጣን እንደማይኖረው እና በቪና ኮንቬንሽን የተመለከተው የዲፕሎማቲክ መብት እንደተጠበቀ ሆኖ ከአዋጁ ጋር የሚቃረን የፍሬ ነገርና የስነ ስርዓት ሕጎች አዋጁ ላይ ስራ ስራ በሚውልበት ጊዜ ተፈጻሚነታቸው ታግዶ እንደሚቆይ ተደንግጓል። የወንጀል ተጠያቂነትን በሚመለከት የሚናገረው የአዋጁ አንቀጽ ድንጋጌው እና በአዋጁ መሰረት የወጡ መመሪያዎችን ተላልፎ የተገኘ ማንኛውም ሰው እስከ ሶስት ዓመት በሚደርስ ቀላል እስራት ወይም እንደ ጥፋቱ ክብደት እስከ አስር ዓመት በሚደርስ ጽኑ እስራት እንደሚቀጣ፣ የተፈጸመው ወንጀል በሌሎች ሕጎች ከፍ ያለ ቅጣት የማያስከትል ከሆነ የከበደው ቅጣት ተፈጻሚ እንደሚሆን አመልክቷል።